የኦሮሚያ ክልል በምዕራብ ወለጋ ዞን በንጹሐን ዜጎች ላይ የደረሰውን ጥቃት እናወግዛለን ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለያዩ የአገሪቱ ክፍሎች በታጣቂ ኃይሎች የተገደሉ ንጹሐን ዜጎችን ጉዳይ አስመልክቶ በዛሬው ዕለት ባወጡት መግለጫ አስታወቁ። መንግስታቸው በፌዴራልና በክልል ቅንጅት የአጻፋ እርምጃ በመውሰድ ላይ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው አክለውም የመላው ኢትዮጵያ ሕዝብ የጥፋት ኃይሎች ወደ አሏቸው ወጥመድ ላለመውደቅ በማስተዋል እየተጓዘ በእንዲህ አይነት ጉዳዮች ከመንግስት ጋር ተባብሮ ጥፋተኞችን ወደ ሕግ ለማቅረብና እንደዚህ አይነቱ ግድያዎች ፈጽሞ እንዲቆሙ በትብብር ልንሰራ ይገባልም ብለዋል። በጥቃቶቹ በመንግስት የሚወነጀለው የኦሮሞ ነጻነት ግንባር ታጣቂ ቡድን ኦነግ ሸኔ በበኩሉ ውንጀላዎቹን ያስተባብላል። እለቱ አቢሮስ ይቀርባል። በሌላ ዜና በደቡብ ክልል በሚገኙ በምዕራብ ኦሞ ቤንሸካ ዞን ጉራፈርዳና በአማሮ እንዲሁም በቤንሻንጉል ጎሙዝ ክልል መተከል ዞን በርካታ ንጹሐን ዜጎች የተገደሉባቸው ጥቃቶች ተፈጽመዋል። የነኚህንም ዘገባዎች ይዘናል። ጤና ስጥልን እንደምናመሻችው፣ ክብራትና ክብራን አድማጮቻችን ከዛሬ ሐሙስ መጋቢት 25 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታዬ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተ በያሉበት ሆኖ ሌሊቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱም ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ያስጥልኝ። እንደምናመሻችው አድማጮች ዜናዎቹን የማሰማችው ቆንጂ ይታየ ነኝ። ከኢትዮጵያ የኮሮና ቫይረስ ወረርሽኝ ዕለታዊ ይዞታን በተመለከተ ከኢትዮጵያ ሕብረተሰብ ኢንስቲትዩት ካገኘነው መግለጫ እንጀምራለን። በሀገሪቱ በኮቪድ-19 ሳቢያ በጽኑ የታመሙ ሰዎች ቁጥር እስከ ትናንት በነበረው ጊዜ ውስጥ 865 መድረሱን ኢንስቲትዩቱ አስታውቋል። ትናንት የኮሮና ቫይረስ ምርመራ ከተደረገላቸው 8022 ሰዎች መካከል 2068ቱ ላይ ቫይረሱ መገኘቱንም ገልጾ በእለቱ በበሽታው ሳቢያ የ24 ሰዎች ሕይወት እንዳለፈም አክሎ አስታውቋል። አገሪቱ በአጠቃላይ እስካሁን ቫይረሱ እንደተገኘባቸው በምርመራ የተረጋገጠው ሰዎች ቁጥር 206589 መድረሱን እና ከእነዚህም ውስጥ 158109 እንዳገገሙ፣ 45613ቱ አሁንም ለቫይረሱ እንደተጋለጡ መሆናቸውን ዕለታዊ መግለጫው ያሳያል። በበሽታው ሳቢያ ሕይወታቸውን ያጡ ሰዎች ቁጥር በአጠቃላይ 2865 መድረሱን ነው የትናንቱ ዕለታዊ መረጃ የጠቆመው። ህቡ አስፈላጊዎቹን የበሽታውን መከላከያ መንገዶች በአግባቡ ተግባራዊ እንዲያደርግ የህብረተሰብ ጤና ኢንስቲትዩቱ መክሯል። የአፍና አፍንጫ መሸፈኛ ጭንብል ሳያደርጉ እንዳይንቀሳቀሱ፣ የእጆቹን ንጽህና የሚጠብቁ፣ አየር በደንብ በማይዘዋወርበትና ሰው በሚበዛበት ቦታ ከመገኘት በመቆጠብ የራስዎን እና የቤተሰቡን ጤና ከወረርሽኙ ይታደጉ ሲልም ተማጽኖን አቅርበዋል። በዩናይትድ ስቴትስ ደግሞ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ሲዲሲ ትናንት ባወጣው ሪፖርት ባለፈው የአውሮፓ 2020 ዓመተ ምህረት ለሰዎች ህልፈት ዋና ዋና ምክንያት ከነበሩት ውስጥ ሶስተኛው ኮቪድ-19 እንደነበረ አስታውቋል። በዚህም ካቻምና ከነበረው አሃዝ ጋር ሲነጻጸር ያምናው በ16 ከመቶ ከፍ ያለ እንደነበረ ነው ያመለከተው። የሲዲሲ ዲሬክተር ሮሼል ዌለንስኪ በዋይት ሀውስ በሰጡት ማብራሪያ ለፈው ዓመት ከልብ ህመምና ከካንሰር ቀጥሎ ብዛት ያለው ሰው ለህልፈት የተዳረገው በኮቪድ-19 የተነሳ እንደነበረ ገልጸዋል። 378 ሺህ ሰዎች በበሽታው ሳቢያ እንደሞቱ ነው አክለው የገለጹት። በኮቪድ ክትባት ዜና የዩናይትድ ስቴትስ የመድኃኒት ኩባንያ ፋይዘር ለአሜሪካ ሕዝብ የሚውሉ 120 ሚሊዮን ክትባቶችን ማምረቱን ገልጾ እስከ ቀጣዩ ግንቦት ወር በሚኖረው ጊዜ ውስጥ ቃል በገባው መሰረት 200 ሚሊዮን ክትባቶች፣ በሐምሌ ወር ደግሞ በአጠቃላይ 300 ሚሊዮን ክትባቶችን እንደሚያደርስ አስታውቋል። ሞደርና ኩባንያ በበኩሉ 100 ሚሊዮን ክትባቶች ማቅረቡን እና ጆንሰንን ጆንሰን ደግሞ 20 ሚሊዮን እንዳደረሰ ነው የገለጸው። ወደ አውሮፓ ስናቀና ደግሞ የአውሮፓ ሀገሮች የኮቪድ-19 ክትባት ሂደታቸው በተገቢው መንገድ የተፋጠነ አይደለም ሲል የዓለም የጤና ድርጅት አሳስቧል። ከአምስት ሳምንታት በፊት በአህጉሪቱ የቫይረሱ ተጋላጮች ቁጥር አንድ ሚሊዮን ነበረው፣ አሁን ወደ አንድ ነጥብ ስድስት ሚሊዮን ማሻቀቡን የጠቀሰው የዓለም የጤና ድርጅት በአህጉሪቱ የተከተበው ሰው ብዛት ግን አራት ከመቶ ብቻ መሆኑን አያይዞ አስገንዝበዋል። የአህጉሪቱ መሪዎች የክትባት ሂደቱን እንዲያፋጥኑ የድርጅቱ የአውሮፓ ዲሬክተር ዶክተር ሃንስ ክሉገ አሳስበዋል። የክትባት ምርቱን መጨመር፣ የክትባት አሰጣጥ ሂደቱ ላይ ያሉ መሰናክሎችን ማስወገድ አለብን ሲሉ ነው የመከሩት። የዓለም የጤና ድርጅቱ ባለስልጣን ክሉገ እንዳሉት በአህጉሪቱ ቢያንስ የመጀመሪያውን ክትባት ያገኘው ሰው ቁጥር ከአጠቃላዩ ሕዝብ ግፋ ቢል አስር ከመቶ ብቻ ነው ብለዋል። ሁለቱንም ወስደው የጨረሱት አራት ከመቶ ብቻ ናቸው። የዓለም የጤና ድርጅት የአውሮፓ አጣዳፊ ሁኔታዎች ዲሬክተሯ ዶክተር ዶሪት ኒትሳን በበኩላቸው መጀመሪያ ብሪታንያ ላይ የተከሰተው ልውጡ የኮሮና ቫይረስ ዝርያ በቀላሉ የሚዛመት በመሆኑ ተጨማሪ የመቆጣጠር እርምጃዎች ያስፈልጋሉ ሲሉ አሳስበዋል። አንትና የፈረንሳይ ፕሬዚደንት ኤማኑኤል ማክሮን በሀገራቸው ለሶስተኛ ጊዜ ገዝፎ እየተዛመተ ያለውን የቫይረሱን ስርጭት ለመቆጣጠር ለሶስተኛ ጊዜ አገር አቀፍ የእንቅስቃሴ ክልከላ ትዕዛዞችን አውጀዋል። ትምህርት ቤቶች ከፊታችን ሰኞው ጀምሮ ለሶስት ሳምንታት ይዘጋሉ ነው የተባለው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ጥር ወር በማዕከላዊ ማሊ በተካሄደው የፈረንሳይ የአየር ድብደባ 19 ሲቪሎች ተገድለዋል የሚለውን የተባበሩት መንግሥታት ድርጅት ዘገባ ፈረንሳይ አልተቀበለችም። የአየር ጥቃቱ በሳህል ቀጣና የሚካሄደው ጸረ አሸባሪ እንቅስቃሴ አካል መሆኑን የአሜሪካ ድምፅ ዘጋቢ ኒኮላስ ፒኖ ከፓሪስ በላከው ዘገባ አስታውቋል። አዳነች ፍሳሀዬ ዝርዝሩን ይዛለች። ባውንቲ በተባለው በማዕከላዊ ማሊ በሚገኘው መንደር እንደ አውሮፓ አቆጣጠር ባለፈው ጥር ሶስት ቀን የተፈጸመው ኩነት ማሊ በሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮና በፈረንሳይ መካከል ጠብ የፈጠረ ጉዳይ ሆኗል። አንድ የተባበሩት መንግስታት ድርጅት ያካሄደው ምርመራ የፈረንሳይ የአየር ድብደባ የሰርግ ሥነ ስርዓት ይካሄድ የነበረበትን ቦታ መጥቶ ሲቪሎችንና ሦስት ታጣቂዎችን ገድሏል የሚል ዘገባ በያዝነው ሳምንት ይፋ አድርጓል። ሦስቱ ታጣቂዎች ከቲባ ሰርማ የተባለው ጽንፈኛ ቡድን አባላት ናቸው ተብለዋል። የፈረንሳይ ባለሥልጣኖች ግን የሰርግ ሥነ ስርዓት አልተመታም፣ ያደረስነው ጉዳትም የለም በማለት ላለፉት ሦስት ወራት ያህል ሲያሰባብሉ ቆይተዋል። የፈረንሳይ መከላከያ ሚኒስትር ፍሎረንስ ፓርሌ በያዝነው ሳምንት ስለ ጉዳዩ ሲናገሩ ከወታደራዊ ኃይላቸው ጎን ቆመዋል። ፓርሌ የፈጸሙ ጥፋት የለም በማለት አጥብቀው አስተባብለዋል። ባለፈው ጥር ሶስት ባውንቲ መንደር አጠገብ የተካሄደው የአየር ድብደባ ተገቢና ኢላማ ያደረገ ነበር ኢላማውም በቅድሚያ የታወቀ አሸባሪ ቡድን ነበር ብለዋል። የፈረንሳይዋ መከላከያ ሚኒስትር ምርመራው የተካሄደው በማያስተማመኑ ምንጮች ላይ ተመስርቶ ነው በማለት በተባበሩት መንግስታት ድርጅት የምርመራ ዘዴ ላይ ጥርጣሬ ለማሳደር ሞክረዋል። ሚኑስማ በሚል አጽሮት የሚታወቀው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልኮ ባለስልጣኖች ምላሽ እንዲሰጡበት ተጠይቀው እንዳልሰጡ ተገልጿል። ነገር ግን የተባበሩት መንግስታቱ ተልኮ የውስጥ በቪዲዮ የተቀረጸ ማስረጃን እንደ አውሮፓ አቆጣጠር ጥር 25 ላይ አሳይቷል። የተባበሩት መንግስታት ድርጅት መርማሪዎች ወደ ባውንቲ ተጉዘው የአየር ድብደባ የተካሄደበትን ቦታ እና የተገደሉት ሰዎች የተቀበሩበት የተባለውን ቦታ ማየታቸውን ያመለክታል። ቪዲዮ ቪዲዮው ላይ ማሊ ያሉት የተባበሩት መንግስታት ድርጅት የሰብአዊ መብትና መከላከል ክፍል ኃላፊ ጆልየም ንገፋ የምርመራው ዘዴ አስተማማኝ መሆኑን ሲገልጹ ይታያል። የፈረንሳይ መከላከያ ሚኒስትር ከማሊ ከፍተኛ መሪዎች ጋር ለመነጋገር ትላንት በመዲናይቱ በማኮ ገብተዋል። ዳነችን አመሰግናለሁ። በሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታ፣ የን ለእሳቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ መጋቢት 25 2013 ዓ ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናስ ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ በሚገኝ አደገኛ ውድድር ሳቢያ ሕይወቱ አደጋ ላይ የሆነውን የ12 ዓመቱን ሕፃን ጉዳይ አስመልክቶ ካነጋገርናቸው ወላጆች መካከል አንዷ የሆነችውን ወይዘሮ ቤዛ ክንፈን ድምፅ ነው የሰማችሁት። ዝርዝሩን በሁለተኛው አጋማሽ ስርጭታችን ይዘናል። አድማጮች አሁን ወደ ዕለቱ አቢይ ርዕስ በኦሮሚያ ክልል በምዕራብ ወለጋ ዞን በንጹሐን ዜጎች ላይ የደረሰውን ጥቃት እናወግዛለን ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑም በተለያዩ ሀገሪቱ ክፍሎች በታጣቂ ኃይሎች የተገደሉ ንጹሐን ዜጎችን ጉዳይ አስመልክቶ በዛሬ ዕለት ባወጡት መግለጫ አስታወቁ። መንግስታቸው በፌዴራልና በክልል በቅንጅት የአጸፋ እርምጃ በመውሰድ ላይ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ በደረሰው ጥቃት ለሟች ቤተሰቦችና ለኢትዮጵያ ሕዝብ የተሰማቸውን ሀዘን በገለጹበት በዚህ መግለጫቸው የመላው ኢትዮጵያ ሕዝብ ወደ ጥፋት ኃይሎች ወጥመድ ላለመውደቅ በማስተዋል እየተጓዘ በእንደዚህ አይነት ጉዳዮች ከመንግስት ጋር ተባብሮ ጥፋተኞችን ወደ ሕግ ለማቅረብና እንደዚህ አይነት ግድያዎችን ፈጽሞ እንዲቆሙም በትብብር ልንሰራ ይገባል ብለዋል። በሌላ ተያያዥ ዜና በአማራ ላይ የሚፈጸመውን ግድያ የፌዴራል መንግስት አስቸኳይ መፍትሄ እንዲሰጥ ሲሉ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር አሳሰቡ። በሌላ ዜና ምዕራብ ወለጋ ዞን በአቦ ገንቤል ወረዳ ውስጥ ለተፈጸሙት የሰላማዊ ሰዎችን ሕይወት ለቀጠፉ ጥቃቶች መንግስት ኦነግ ሸኔ ብሎ የሚጠራቸውን ታጣቂዎች ከሷል። በጥቃቱ 28 ሰው መገደሉና ከ10 በላይ መቁሰሉንም ባለስልጣናቱ አረጋግጠዋል። መጠሪያው የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ሸማቂ ቡድን የምዕራብ አዛዥ ነኝ ያሉት የቡድኑ መሪ ግን ክሱን ያስተባብላሉ። ሰለሞን አባተ አነጋግሯቸዋል። ቃለምልሳቸው ቀጥሎ ይቀርባል። ጤና ይስጥልኝ። ለጊዜው አመሰግናለሁኝ። በቅድሚያ እስቲ ወደ ደወልኩበት ጉዳይ ከመግባቴ በፊት ራሱን ያስተዋውቁልኝ ከአድማጮች ጋር። እሺ እኔ አመሰግናለሁ ስለ ስለሰጣኝ እድል መሮ እባላለው በኦሮሞ ነፃነት ሰራዊት ምዕራብ ዘዛኝ ነኝ። መሮ የለም፣ መሮ ተገድሏል፣ መሮ ሞቷል እየተባለ ብዙ ሲወራ ይሰማል። ሰምተዋል ይመስለኛል እርስዎም አንዳንድ ጊዜ እንደውም በምስል የተደገፉ መረጃዎች ሲሽከረከሩ አይተናል። በሌላ በኩል ደግሞ መሮ ነኝ እያሉኝ ነው እርስ አሁን አሁ እንደዚህ አይነት ፕሮፓጋንዳዎች ይሰማሉ። እንግዲህ መንፈስ አይደለሁም፣ ከኔ ጋር እያወራህ ነው ሌላ ለማረጋገጫ ሊሰጥ አልችልም ሰለሞን። እሺ ለጊዜው ይበቃኛል። አሁን በሙሉ ስሟን ልጥራሁት ወይስ ደግሞ በመሮ ብቻ ላነጋግሯት? መሮ አነጋግራል። እንግዲህ ትናንት የወጡ ዜናዎች ብዙ ሰላማዊ ሰው ምዕራብ ወለጋ ውስጥ እንደተገደሉ ተነግሯል። መንግስት ደግሞ እነዚህን ሰዎች የገደሏቸው ኦነግ ሸኔ የሚላቸው ታጣቂዎች ናቸው ብሏል። ምንድን ነው የእርሶ ምላሽ ለዚህ? ሰለሞን መንግስት ኦነግሸኔ ነው የገደላቸው ካለ እንግዲህ ኦነግሸኔ የሚባል ድርጅት ፈልገህ ማናገር ነው ያለብህ። መንግስት ገዳዮቹ ኦነግሸኔ ናቸው ብሎ ደግሞ ክስ አቅርቧል። ስለዚህ ኦፊሻሊ የቀ ያደረገበት ክስ ኦነግ ሸኔ የሚባል መልስ ዝሰት አይሻልም ላይመለከተኝ ስለሆነ ማለት ነው። እናንተ ኦነግ ሸኔ ናችሁ ነው የሚለው መንግስት እናንተን ለማለት ነው። ምሮ መንግስት ኦነግ ሸኔ የሚለው ይንገሩኝ እስቲ ማን እንደሆናችሁ እናንተ አንተ ቤተሰብ ያወጣልህ ስም ሰለሞን ሆኖ እያለ በሌላ ሰለሞን አይደለፍም ወይ ቦጋሌ ወይ ደግሞ ሌላ ጫላ ነህ ብልህ ትቀበላለህ ብዬ አላምን። ስለዚህ እኛ የማይመለከተን ጉዳይ ሳንጠራ አቤት የምልበት ጉዳይ የለም። የኦሮሞን ነጻነት ሰራዊት እናንት በዚህ ስም ደግሞ የቀረበብን ክስ የለም። እምመራው ሰራዊት የኦሮሞ ነጻነት ሰራዊት ነው የሚባለው። በዚህ ሰራዊት ላይ ደግሞ ምንም አይነት ክስ በእነኝህ ሰዎች አልቀረበም። ምሮ በዚህ ትናንት ተፈጸሙ በተባሉትም ይሁን እስከ ትናንት በተፈጸሙት ግድያዎች ውስጥ የኦሮሞ ነጻነት ሰራዊት እጅ አለ። የኦሮሞ ነጻነት ሰራዊት እንደዚህ አይነት ግድያ ውስጥ እጁን አያስገባም። በዚህም አይነት መልኩ ምንም አይነት በእኛ ሰራዊት የተከሰተ ግብያ የለም። እንደዚህ አይነት አንድን ብሔር ዕላማ ያደረገ ጥቃት ይቅርና አንዲት ነፍስ በኦሮሞ ነጻነት ሰራዊት እጅ ማለቴ የሲቪሊያን ወይ ደግሞ የንጹህ ዜጋ ነፍስ ብትጠፋ ሃርሽ የሆነ በጣም በዲስፕሊነሪ የሚጠየቅበት ይሄንን አይነት ግድያ የሚፈጽም የኦሮሞ ነጻነት ሰራዊት ማለት ነው። እንደዚህ አይነት ሕግ ነው ያለንና ይሄ ነገር ተደጋገመ። ይሄንን ደግሞ ብዙ ዩቱበሮች ከሁኔታው ርቆ ያሉት አክቲቪስቶች ንግድ አድርገውታልና መወቃቀሱ፣ መወነጃጀሉ ለእነኚህ ለሚያልቁት አማራ፣ ኦሮሞ፣ ትግሬ አንበል ኢትዮጵያዊም አንበል፣ ለነዚህ ለሚያልቁት ንጹዋን የእግዜር ፍጡር መጫወቻ ቁማር መሆን የለበትም ምና። እንደዚህ አይነቱ ግድያ ኢትዮጵያ ውስጥ በስቷል። ማጣራት ያለበት ገለልተኛ አካል ያጣራ ብያለሁ። ከመላልሶ ሶ ስለተነገረ ብቻ የሚለወቅ ነገር የለም። አንተን ገለህናል ብለው ብዙ ዜናው ስሰሩ ነበር እንዳልክ፣ ውሸቱ በዛ። ማድረስ፣ መግደል፣ ማፈናቀል ቢሆን ስራችን ይህን አመት አይወስድብንም። እኛ ቆነትን አይደለንም እሺ ሰኞች ነን። ተስፋ የቆረጠ ነው በዚህ አይነት ነገር የሚያደርገው። እኛ ደግሞ አሁን በዛ ደረጃ አይደለም ያለ ነው። ከዚህም በፊት የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር መሪን ጨምሮ ሌሎችን መሪዎች ወደ ሀገር በ ጊዜና የኦሮሞ ነጻነት ሰራዊት ለሁለት ለሶስት ተከፍሎ ትጥቅ የፈታበት ጊዜ ይበልጥ ብዙ መከራና ብዙ እንግልት ውስጥ የገባንበት ጊዜ አልነበረም። የዛንም ይሄንን ነገር አላደረኝም። እንኳን ዛሬ በዚህ ደረጃ ያለንበት ጊዜ ቀርቶ እዚህ ጋር ግን መንግስት፣ ብቻ ሳይሆን ከጥቃት ተርፈናል የሚሉ ሰዎችም ጭምር የኦሮሞ ነጻነት ሰራዊት ናቸው፣ ይሄንን ጥቃት ያደረሱብን እያሉ ይናገራሉ። እንደዚህ አይነት ጥቃቶችን የእናንተ ሰራዊት ላለማድረሳቸው የምታደርጉት ክትትል ቁጥጥር፣ የምትወስዱት እርምጃ አለ? የተጨበጠ ምን አድርጋችኋል እስካሁን? ይህንን ቅድም እንደነገሩኝ በስነ ምግባር የታነጸ ነው የሚሉትን ተግባራዊ ለማድረግ ወይም ለመቆጣጠር። ጥቃት ሲፈጸም እኮ ነው አንተ እርምጃ የምትወስደው። እርምጃ መውሰድ አይደለም ጥቃቱ አልተፈጸመም። እኛ እንደዚህ አይነት ነገር ጥቃት ይቅርና አንዲት በኦሮሞ ነፃነት ሰራዊት እጅ ላይ ብትጠፋ የሚወሰደው እርምጃ በጣም የከፋ ነው ነው ያልኩ። እንደዚህ አይነት ህግ ነው ያለን። ተላልፎ ቢገኝ ይረሸናል ነው የሚልህ እንደዚህ አይነት ነገር ክትትሉን አይደለም፣ እርምጃውን አይደለም። በኦሮሞ ነፃነት ሰራዊት እጅ እንደዚህ አይነት ነገሮች ተከብሮ ስለማያውቁ እዚህ አይነት ነገር ተከስቶ እንደዚህ አይነት እርምጃ ወስደናል እምልህ የለን። ስለዚህ ይሄንን ትናንት የተፈጸመውን ግድያ ምዕራብ ወለጋ ውስጥ ወይም ሌሎች ተመሳሳይ ግድያዎችን ምዕራብ ወለጋ ውስጥ እየተፈጸሙ ያሉ በሲቪሎች ላይ ብዙ እንግልት ያደረሱ ግድያዎችን መሮ እንደ ሰራዊት መሪ እና የኦሮሞ ነፃነት ሰራዊት በአደባባይ በግልጽ ያወግዛል። ያወግዛል ብቻን ሳይሆን ሀዘን ነው የሚሰማን። የሰው ልጅ የቁማር መጫወቻ ሲሆን ማውገዝ ብቻው በቂ አይደለም። ያም መሃል ኢትዮጵያ ውስጥ እየተገደለ ያለው የኢትዮጵያ ብሔር ሁሉ ነው። ሰለሞን፣ ሁሉም ቦታ ግድያዎች አሉ። በመሪ ደረጃ እየተባለ ያለውን ሚዲያዎች እየዘገቡ ያሉትን ነገር መርምሩ። ሁል ጊዜ የሚባለው ኦሮሞ ነጻነት ሰራዊት ሲንቀሳቀስበት ቦታ ብቻ አይደለም። ሰዎች በሚመቻቸው ትሩን ወይ ደግሞ በሚመቻቸው እንቅስቃሴ ሙዚቃ እየከፈትክ የምትደንስበት አይነት ሆኗል። ኢትዮጵያ ውስጥ የኔ ዘር ሞተ፣ ከኔ ዘር ሞተ፣ የኔ ብሔር ሞተ የሚባለውን አይደለም ማየት ያለብኝ። ያ ቁማር ነው የሆነው። መሮ እናንተን በህወሀት ተላላኪነት ይከሳል መንግስት ምንድን ነው ግንኙነታችሁ ከህወሓት ጋር? ከህወሓት ጋር ያልጨረስነው ቢዝነስ አለን እንደ ኦሮሞ ህዝብ። ያ ማለት ሲፒኤል ልክ ስልጣን ላይ በነበረና እነ ኦፒዲዮን ይዞ ሌሎችን ፒዲዮዎችን ሰርቶ ኢትዮጵያን ስገዛ በነበረበት አፍሮ ሲፒዎች ተፈጽሟል። ያ ቀመሩ ወይ ደግሞ ምንድነው የሚባለው ህሳቡ ያልተወራረደ ህሳብ ያልተወራረደበትን ከኦሮሞ ህዝብ ያላወራረደው ሂሳብ አለበት እና ከህወሓት ጋር እኔ እንደ አንድ ሰው በግሌ የሆነ ግንኙነት መፍጠር አልችልም። ስለዚህ ምንም አይነት ግንኙነት የለንም። ጃልመሮ ወይም በሙሉ ስሞ ኩምሳ ድሪባ ለሰጡኝ ጊዜ ለማብራሪያው በጣም አድርጌ አመሰግናለሁኝ። ቪኤኦኤ አማርኛ ቋንቋ ክፍል ስለሰጣችሁኝ ይብን እጅግ በጣም አመሰግናለሁ። በደቡብ ክልል በሚገኙ በምዕራብ ኦሞ በቤንች ሸካ ዞን ጉራ ፍርዳና በአማሮ ልዩ ወረዳ በተፈጠረ የጸጥታ ችግርና ጥቃቶች በርካታ ሲቪሎች መገደላቸውንና የጸጥታ ኃይሎችም ጭምር መሰዋታቸውን የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ዛሬ ማምሻው ላይ በሰጡት ጋዜጣዊ መግለጫ አስታወቁ። ባለፉት ሁለት ቀናት በጉራፈርዳ አስር ሰዎች በአማሮ ልዩ ወረዳ ደግሞ ባለፉት ሁለት ሳምንታት ውስጥ አስራ ሶስት ሰዎች መገደላቸውን የአካባቢዎቹ የዓይን እማኞች ለአሜሪካ ድምፅ ተናግረዋል። የክልሉ ርዕሰ መስተዳደር በመግለጫቸው አካባቢዎቹ በአሁኑ ወቅት መረጋጋታቸውንና ሰላም መመለሱን ቢገልጹም ነዋሪዎቹ ግን ዛሬም የደህንነት ስጋት እንዳላቸው ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮት ዝርዝሩን ይዘዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ እንዳስታወቁት በሶስቱም አካባቢዎች በተፈጠረ ግጭትና በተሰነዘረ ጥቃት በጉራ ፈርዳና በአማሮ ልዩ ወረዳ ሲቪሎች ተገድለዋል። በምዕራብ ኦሞም በድንገት ተወሰደ ባሉት ባልተጠበቀ እርምጃ የመንግስት የጸጥታ ኃይሎች ተሰውቷልም ብሏል። አቶ ሪስቱ በጉራ ፈርዳ የተፈጸመውን በዝርዝር ተናግሯል። ግሊት በምትባል ቀበሌ ውስጥ እዚሁ ወረዳ ብሔር ብሔረሰቦች ተቀላቅለው የሚኖሩበት አካባቢ ነው። የካቲት ስድስት ላይ በተፈጠረው አደጋ ስድስት የሚሆኑ ዜጎች ህይወታቸው ያጣንበት ሁኔታ ነው ያለው። እንደዚሁ ደግሞ የካቲት 22 ላይ በዚያ አካባቢ የደረሰውን ችግር በዜጎቻችን ላይ በተደጋጋ እየደረሰ ያለውን ጥቃት በተደራጀ መንገድ ችግሩን ለመፍታት የተንቀሳቀሰ የጸጥታ ኃይል ወደ ሰባት የሚሆን ፖሊስ አባላት በጅምላ በጸጥታ ኃይሎች እርምጃ የተወሰደበት ሁኔታ ነው የነበረው። በጸጥታ ኃይሎቻችን ላይ እርምጃ ከወሰዱ በኋላ ትጥቆቻቸውንም አልባሳቱንም ጭምሩ መለዮቻቸውንም ጭምር ይዘው ነው የሄዱ ሽፍቶቹ እና ይሄ ኃይል ይሄን ትጥቅ ተጠቅመው እንደገና መልሰው ጉዳት ያደረሱበት ሁኔታ ከመጋቢት ሰባት እስከ 16 ባለው በዚሁ ወር ውስጥ እንደገና ተከታታይ የሆነ ጥቃቶች ያደረሱበት ሁኔታ እንዳለ ያው ህብረተሰባችን ይታወቃል። በእነዚህ ጊዜያቶች በስምንት ንጹሀን ዜጎች ላይ የህይወት አደጋ ደርሷል። መጋቢት 22 ላይ በነበረው ሁኔታ ሰባት የጸጥታ ኃይሎቻችን ላይ ህይወታቸው አጥተዋል ተሰውተዋል። ዲ ሶስቱ የፖሊስ አባላት ናቸው፣ አራቱ የሚሊሻ አባላት ናቸው። ሰባት የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። እጃቸውን በጥቃቱ ያስገቡ ያሏቸውን የመንግስት ስራ ኃላፊዎችን ጨምሮ የክልሉ መንግስት ወንጀለኞችን በቁጥጥር ስር ማዋሉም ገልጧል። በምዕራብ ኦሞ ዞን ማጂ ወረዳም በሁለት ብሔረሰቦች መካከል የተፈጠረውን ግጭት ለማርገብ በአካባቢው ሰፍሮ በነበሩ የክልሉ ልዩ ኃይል አካላትን ጨምሮ አስራ አንድ ሰዎች መገደላቸውም ተናግሯል። ልዩ የፖሊስ ኃይላችን እዛ ቦታ መስፈሩ ያልተመቸው የሱርማ ታጣቂ ቡድን መጥቶ በልዩ ኃይላችን ላይ ያልተጠበቀ ጥቃት የሰነዘረበት ሁኔታ ነው የተፈጠረው። እና በዚህም ምክንያት ሰባት ያህል የልዩ ኃይል አባሎቻችን የተሰዉበት ሁኔታ ተከስቷል። በአጠቃላይ በዚህ አካባቢ የሚሊሻ አባላትም አሉ የተሰዉ። የአካል ጉዳትም የደረሰባቸው አሉ። ነው ስድስት ያህል የልዩ ኃይል አባላት እንደዚሁ ደግሞ አምስት የሚሆኑ ደግሞ ሚሊሻ አባላት በድምሩ 11 የሚሆኑ ህይወታቸው አጥተዋል ተሰውተዋል። እንደዚሁ ደግሞ አስራ አምስት ያህል የአካል ጉዳት አጋጥሟቸዋል። በነበረው ሁኔታ የኃይል መበተንም ስላጋጠመ እስካሁን አድራሻቸው ያልታወቁ ዘጠኝ ያህል ልዩ ኃይል አባላትና ሚሊሻዎች ያሉበት ሁኔታ ስለጊዜው ማወቅ አልተቻለም። ይሄ በጣም ከፍተኛ ጉዳት ነው። በአሁኑ ሰዓት በሁለቱ ብዙዎች መካከል ግጭት የለም፣ ቆሟል። ስለዚህ አጥፊዎቹ ለህግ የማቅረብ እና በዚህ አካባቢ በሀይልና በአመፅ መንገድ በመሄድ አካባቢውን የሚረብሹ አካላትን ለማስታገስ በቀጣይነትም የተጠናከረ ስራ የሚሰራበት ሁኔታ ይኖራል። ሰሞኑን ጥቃት ከደረሰባቸው አካባቢዎች ሶስተኛው አካባቢ የአማሮ ልዩ ወረዳ ሲሆን ከሁለት ሳምንታት በፊት ለእርቅ ተቀምጠው ነበር ባሏቸው በሀገር ሽማግሌዎችና በመንግስት የስራ ኃላፊዎች ላይ በተፈጸመ ጥቃት ሰዎች መገደላቸውን ተናግረው አሁንም በወረዳው ያለው ህዝብ በስጋት ውስጥ መኖርን አረጋግጧል። የጸጥታ ችግር የተፈጠረባቸው አካባቢዎች አሁንም ቢሆን ህዝባችኑ ስጋት አለ። መንግስት ድረሱልኝ የሚል ጥሪ ያቀርባል። መንግስት አቅም በፈቀደ መጠን እነዚህ ዜጎች ጋር ደርሶ ህይወት ለመታደግ ጥረት እያደረገ ነው። በስጋትነት የሚነሱ ነገሮች ለምን ሰጋ ብለን ይህንን ልናነሳ አንችልም? ትክክል ነው ማለት ነው እና ይህንን ችግር ግን የምንፈታው መንግስትና ህዝብ አብሮ ከቆመ፣ መንግስትና ህዝብ ከጸጥታ ኃይሉ ጋር ማለት ነው። ህዝቡ ከጸጥታ ኃይሉ ጋር አብሮ ከቆመ ግን የምንፈታው ችግር ነው የምንፈታው ችግር ነው ብለን ነው የምናምነው። ስለዚህ አንዳንድ አካባቢዎች የታጠቁ ኃይሎች ስላሉ እነዚህ የታጠቁ ኃይሎች ጥቃት ሊያደርሱ ይችላሉ የሚል ሚነሳ አለ። በዛ ምክንያት ህዝባችን በስጋት ከአንድ ቦታ ሌላ ቦታ ሽሽት የሚገባበት ሁኔታ ሊያጋጥም ይችላል። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በተለይ ደግሞ አሁን ወደ ምርጫ ስንገባ የዚህ አይነት አስተሳሰቦች ሊሰፉ ይችላሉ። በጉራ ፈርዳ ወረዳ በሳምንቱ መጨረሻ አስር ሰዎች በግፍ መገደላቸውን የጉራ ፈርዳ ወረዳ ነዋሪ ለአሜሪካ ድምፅ ተናግሮ ነበር። ሰዎች ሞተዋል፣ ተገለዋል። ከአስር በላይ ሰው ሞቷል። በርካታ ሰዎች ተፈናቅሏል። በቃ ሶስቱም ቀበሌ ተፈናቅሏል፣ ወጥቷል። ሶስት ቀበሌ ህዝብ ወጥቶ ከቀደሙት ይልቅ አሁን የሶስት ቀበሌ ህዝብ ወጥቶ ኩጃ ትምህርት ቤት ውስጥ ነው ተጠልሎ፣ ያለ ምንም ሌላ የተጋጨ የግል ቁርሾና የግል ጠብ ኑሯቸው አይደለም። በቃ ሆን ተብሎ ቀደም ሲል እንትን ሲሰራ የነበረው ይሄ ሆን ተብሎ ዘር ተኮር ለዛ መሳሪያ ተብሎ የተደራጁ ኃይሎች ናቸው በየቀጠናው የተዘዋዛሩ የሚሰሩት ስራ ነው። የክልሉ መንግስት ይህንን በተመለከተ የተገደሉ ሲቪሎችን በቁጥር ባይዘረዝሩም በርካታ ሰዎች ተገለዋልም ብሏል። በተመሳሳይ በአማራ ወረዳም በጥቂት ቀናት ውስጥ በተፈጸመ ጥቃት ከ12 በላይ ሰዎች መገደላቸውን ስማቸው እንዳይጠቀስ የፈለጉ የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል። ዛሬ ጠዋት ላይ ደግሞ ማሳ ላይ የነበሩ ሁለቱን አርሶ አደሮች ቆሬ ቀበላይ ምዕራብ ጉጂ ሱሮ ባርጉዳ ወ ነጣሬና ከአልማ ከተባሉ አካባቢ የመጡ ጉጂዎች የታጠቁ የጉጂ ሰራዊት ወይም ሚኒሻዎች ሁለቱን አርሶ አደሮችን ሊገሉ ተቻሉት አርሶ አደሮቹም አርሶ አደር ቶኛ ሉቃትና ሷደር ኢሳ ሹሌ የተባሉ በከረዳ ቀበሌ እንደዚሁ በዘጠኝ ከረዳና ሻሮ ቀበሌ ላይ ግድያ ተፈጽሟል። ስለዚህ በዛው የቀጠለበት ሁኔታ አለ። ከረዳ አሁን በመቀጠል እንደዛው በከረዳ አካባቢ ላይ ከፍተኛ የተኩስ ልውውጥ ተደርገዋል። እጅግ በጣም የታጠቀ ኃይል በምዕራብ ጉጂ ዞን በሱሮ ባርጉዳ ወረዳና በገላና ወረዳ ላይ የገቡበት ሁኔታ ውስጥ ከሰው አቅም በላይ በሆነ ሁኔታ ጥቃት እየፈጸሙ ነው ያሉት አካባቢ ላይ ማለት። ስለዚህ በሁለት ሳምንት ውስጥ አስራ ሁለት ሰው የሞተው ማለት ነው። አቶ ረስቱ መንግስት ሰላም ለማረጋገጥና የህግ የበላይነትን ለማስከበር ጥረት እያደረገ መሆኑን ገልጧል። በአሁኑ ሰዓት አካባቢው ሰላማው ሰላም ነው ያለው። ነገር ግን አሁንም ቢሆን እነዚህ የታጠቁ ኃይሎች ሰላማዊ በሆነ መንገድ ትጥቃቸውን ለመንግስት አስረክበው ሰላማዊ በሆነ መንገድ ባጠፉት ጥፋት ለሕግ የሚቀርቡበት ሁኔታ እንዲፈጠር የጀመርናቸው ስራዎች አሉ። የአካባቢ የመስተዳደር አካላት አገር ሽማግሌዎችም ጨምሮ የተጀመሩ ስራዎች አሉ። ሰላማዊ በሆነ መንገድ አካባቢው ያለው ውጥረት እንዲረግብ እንፈልጋለን። ግጭት እንዲቆም እንፈልጋለን። ይህ ኃይል በሰላማዊ በሆነ መንገድ አሁንም ትጥቁን አውርዶ ጥያቄዎች ካሉትም ሰላማዊ በሆነ መንገድ ለመንግስት ከመንግስት ጋር ቀርበው ውይይት አድርጎ ችግሮች እንዲፈቱ የማያደርግ ከሆነ ደግሞ የጸጥታ ኃይሉ ከህብረተሰቡ ጋር በመሆን አስፈላጊውን እርምጃ የሚወስድበት ሁኔታ ይኖራል። እስካሁንም በነበሩ ሂደቶች ሁሉ አስፈላጊውን እርምጃ መያዝ የተቻለው ለህግ የማቅረብ መያዝ ያልተቻለው እና ፍልሚያ ውስጥ ገብቶ አሻፈረኝ የሚለው ካለ ደግሞ ጸጥታ ኃይሉ ጋራ በመረጠው መንገድ እርምጃ እየተወሰደ የመጣበት ሁኔታ ነው ያለው ይህንን የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል። የአካባቢዎቹን ሰላም ለማረጋገጥ እየሰራሁ ነው የሚለው የክልሉ መንግስት በቀጠናዎቹ ሰላም ተፈጥሮባቸዋል ይበል እንጂ የአካባቢዎቹ ነዋሪዎች ግን አሁንም የደህንነት ስጋት እንዳለባቸው ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው አመሰግናለሁ። አድማጮች ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ያሻግረናል። በቤንሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል አቅራቢያ ትላንት ረፋዱ ላይ የታጠቁ ኃይሎች በአንድ የሕዝብ ማመላለሻ አውቶቡስ ላይ በከፈቱት ተኩስ የሰባት ንጹሐን ዜጎች ሕይወት ማለፉ ተገለጠ። የጸጥታ ኃይል በአካባቢው ፈጥኖ በመድረሱ አስር ታጣቂዎችን መደምሰሱን የቤንሻንጉል ጉሙዝ ክልል የኮማንድ ፖስቱ አስተባባሪ ሌተና ጀኔራል አስራት ዴኔሮ ዛሬ ለአሜሪካ ድምፅ ገልጠዋል። የማዘዣ ጣቢያው ጨምሮም የአካባቢውን ጸጥታ ለመመለስ ያቅደው ታጣቂዎች በሰላም እጃቸው እንዲሰጡ ጥሪ በማድረግና አሻፈረኝ ያሉት ላይ ግን እርምጃ በመውሰድ መሆኑን አመልክተዋል። እስካሁኑ እርምጃውም ቁጥራቸው 3500 የሚደርስ ታጣቂዎች እጃቸውን ሰጥተው የተሃድሶ ስልጠና እየወሰዱ ነው ብሏል። አስቴር ምስጋናው ከሌተና ጄኔራል አስራት ደነሮ ጋር ያደረገችውን ቆይታ እንዲህ ታቀርበዋለች። የቤኒሻንጉል ጉምዝ ክልል ኮማንድ ፖስት አስተባባሪ ሌተናል ጄኔራል አስራት ዴኔሮ ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ትላንት በመተከል ዞን ዋና ከተማ በለስ አቅራቢያ የተፈጠረውን እንደሚከተለው ነው ያብራሩት። ከትናንትናው ረፋድ አካባቢ በተለምዶ መተክልና በመተክል ከተማ ግልገል በለስ ከተማና በቻግኒ መካከል ላይ ሁለት መኪናዎች ላይ ሽፍቶች በድንገት በከፈቱት ተኩስ ሰባት ንጹሀን ወገኖቻችን ሕይወታቸው አልፏል። አንድ ሰው ቆስሏል እና ሰራዊታችንም እዛ አካባቢ በመኖሩ ጥሎ ደርሶ ብዙ ሰዎች የበለጠ ጉዳት እንዳያደርሱም እንደገና ደግሞ የወደቁት ወገኖቻችንን በማንሳትም ተከታትሎ እነዚህ ሽፍቶችንም እርምጃ በመውሰድ በሽፍቶች ላይ ወደ አስር የሚሆኑት ላይ የሞት አምስት የሚሆኑት ደግሞ በመማረክ ሌሎችን እንደዚሁ በማቁሰል እዛ አካባቢ የነበረውን ሁኔታ ክልሉ የተቋቋመው ኮማንድ ፖስት አካባቢውን ወደ ቀደመ ሰላሙ ለመመለስ እየሰራ ያለው በሁለት መንገድ መሆኑን ጄኔራሉ ገልጸዋል። የመጀመሪያው ሽፍታ በማለት የጠሯቸውን ታጣቂዎች የሰላም ጥሪ ተደርጎላቸው ወደ አካባቢው እንዲመለሱ ማድረግ እና ሁለተኛው ደግሞ እምቢ ባሉት ላይ እርምጃ መውሰድ ነው ብለዋል። እነዚህ ታጣቂዎች በሁሉም ወረዳዎች ላይ ያሉት በሰላም እንዲገቡ እና በየጫካው ሆነው ሰራዊታችንም እየተዋጋ ኦፕሬሽን እየተሰራ እንደዚሁ በተለያየ ቦታ ላይም እየሾለኩ ሕዝቡ ላይ ጉዳት እንዳያደርሱ የሰላም ጥሪ ጎን ለጎን እየቀረበላቸው በሰራዊት ከፍተኛ መስዋዕትነትን እየተከፈለም ቢሆን በኦፕሬሽን ስራዎች ተሰርቶ የሚደመሰሰውም እየተደመሰሰ በሰላም የሚገባውም በሰላም እየገባ በአምስቱም ወረዳዎች ላይ አስቀምጠናል። እነዚህ ሰዎች እነዚህ ሰዎች ቀጣይ ደግሞ ታድሰው መግባት አለባቸው። ታድሶ ሳናረግ ዝም ብለን መበተን አንችልም። ዝም ብለን ከበተንን አመለካከታቸውን ህገ መንግስታዊ አመለካከት፣ ህዝባዊ አመለካከት፣ ብዛህነት አመለካከት፣ የአንድነት እና አብሮ የመኖር የመሳሰሉት ጉዳዮች ላይ በተዘጋጁ ጽሁፎች ላይ ውይይት ተደርጎ ታድሶ ላይ ተማምነን ወደ የመኖሪያ ቤታቸው ወደፊትም የሚቋቋሙ ይሆናል። ዝም ብሎ የሚጣሉ አይደሉም፣ ዜጎች ናቸው። እንደዚህ ካላደረግን ሰላም አይመጣም። ተመልሶ ህዝባችንን ነው የሚጎዳው፣ ሌላ አይደለም። እነዚህ ሰዎች ዝም ብለን እንደፈለጋቸው ሆኖ ብለን ብንጥላቸው ተመልሶ ለህዝቡ ነው ጠንቅ የሚሆኑት። የሚበሉትን ካጡ ማን ሊከታተላቸው ከሆነ? ስለዚህ ይሄ ነው እየተደረገ ያለው። ይሄ ደግሞ ለህዝብ ደህንነት እንጂ ለታጣቂው በመስራት ወይም ደግሞ ለታጣቂው የተለየ ጥቅም ለማድረግ አይደለም። እና ህዝባችንም ልገነዘብ የሚገባው ኮማንድ ፖስቱ ይሄንን አስቦ እየሰራ ነው። አሁንም ቢሆን በተቻለ መጠን እነዚህ ሰዎች በሰላም ስለገቡ ከነሱ የወጣ ብሎ ደግሞ አደጋ የሚያደርሰውንም እርምጃ እየወሰድን እርምጃ ተወስዷል፣ ቅድም እንደሰማችሁ። እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድሶ ገብተው አዲሳቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው። እስካሁን ምን ያህል በቁጥጥር ስር ውለዋል? በተደረገላቸው ጥሪ መሰረት እስካሁን ሶስት ሺ አምስት መቶ ተፈናቅለው ያሉ ዜጎችን ወደ መጡበት ቀይ ለመመለስ ከሰላም ሚኒስትር ጋር በጋራ እየሰሩ መሆኑንም ሌተናል ጄኔራል አስራት ዲኔሮ ተናግረዋል። በርካታ ሚሊሻዎችን አሰልጥናናል። የቀሩን አካባቢ ቀበሌዎች አሉ። እሱ አካባቢ ያሉ ቀበሌዎችን ማሰልጠን አንዳንድ በግጭቱ የቀረ ደግሞ አካባቢ ማጠናከር ያለባቸው የመንግስት ተቋማትን የማጠናከር ልክ እንደ ትምህርት ቤቶች ጤና ግብርና፣ ማሰልጠኛዎች፣ የመሳሰሉትን የማጠናከር ስራዎች ባለሙያው እዛ እንዲገባ ለማድረግ እነዚህ ነዚህን እያጠናከርን እንደገና በህልቡ ተመልሶ በእርሻ ግብአቱን አግኝቶ መልሶ የሚቋቋምባቸውን በሰላም ሚኒስቴር በኩል ተቀናጅተን እየሰራን ነው እና ይህንን ይህንን ጨርሰን በአጭር ጊዜ ውስጥ እንመልሳለን ብለን የመጨረሻ እቅድ ላይ ያለን ነው። ይሄ ያጋጠመን ይህም ሆኑ ተደረጋጋ እና ብዙ ነገሮችን ወደ ቦታው ከመለስን ከመጋቢቱ ወር ብዙም ሳይዘል በመጋቢት እና አካባቢ ህዝቡ ለመመለስ አቅደናል። በአካባቢው ባሉ ህዝቦች ዘንድ አሉባልታ በመንዛት ሽብር እንዲፈጠር የሚያደርጉ ኃይሎችን ሴራ ለማክሸፍም የግንዛቤ ማስጨበጥ ስራ እየተሰራ ነው ብለዋል። አሉባልታዎች እና አንዳንድ ወገኖች የተለያዩ የሚያስፈራሩ ነገሮችን በማሰራጨት ለምሳሌ ግልገል በለስ ትልቅ ከተማ ነው፣ የዞን ከተማ ነው። ግልገል በለስ ማታ ዛሬ ተከቧል በማለት ቤት ውስጥ ሆኖ ይህ በመተኮስ ያልተከሰተውን ነገር ተከሰተ በማለት ሌላ ኃይል ተጭኖ እናንተን የሚጨርስ በመኪና ተጭኖ ገብተዋል የሚሉ ማስፈራሪያዎችንም በእነሱ ላይ በመንዛት በሰላማዊ ህዝብ ላይና በሌሎች በሁሉም ማህበረሰብ ላይ መረጋጋት እንዳይፈጠር ጦርነት እየተከሰተ ነው እያሉ በጣም መረጋጋት የ ወሬዎች በጣም የተበራከቱበት ነው። እሱ ላይ ህዝቡ እንዲረጋጋ ግንዛቤ ስራዎችም እየተሰሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች እና የተለያዩ ህብረተሰብ ክፍሎችን ሁላችንም በተለያዩ ወረዳዎች ላይ እየዞርን እያወያየን እያረጋጋን ያለንበት ነው። አሁን ያለው ከዛ አንፃር አሁን ያለው ሁኔታ የተሻለ ሁኔታ ላይ ነው ያለው። እሱን የበለጠ በሰላሙ እና በመረጋጋቱ ላይ መተማመን እንዲኖር አሁን በተጨባጭም ስብሰባ ላይ ያለን ነው። ትላንት ይህ ችግር ሲፈጠርም ከአምስት ወረዳዎች ጥሪ የተመለሱ ከታጣቂዎች አስተባባሪዎች ጋር ውይይት ሲካሄድ እንደነበር የኮማንድ ፖስት ሌትናንት ጄኔራል አስራት ዲነሮ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስቴር ምስጋናው ባህርዳር። ተከታዩ ደግሞ አድማጮች ወደ ጅጅጋ ይወስደናል። በሶማሌ ክልል በምርጫው ለመወዳደር የተመዘገቡ የፖለቲካ ፓርቲዎች አስፈላጊውን የምርጫ ዝግጅት እያደረጉ መሆናቸውን አስታወቁ። ከእጩ ምዝገባ ጋር በተያያዘ ለምርጫ ቦርድ ሲያቀርቧቸው የነበሩ ቅሬታዎችም በአብዛኞቹ መቀረፋቸውን ይናገራሉ። ባለፈው ሳምንት ወደ ጅጅጋ አምርቶ የነበረው ዘጋቢያችን አዲስ ቸኮል የተፎካካሪ ፓርቲ አመራሮችን አነጋግሮ ተከታዩ በሶማሌ ክልል ለስድስተኛው ብሔራዊ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች ለምርጫው አስፈላጊ ዝግጅት እያደረጉ መሆናቸውን ለቪ ገልጸዋል። በክልሉ ለሚካሄደው ምርጫ ገዢው ፓርቲ ብልጽግናን ጨምሮ ኦብነግ፣ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ፣ የነፃነትና እኩልነት ፓርቲ እንዲሁም ኢዜማ እጩዎቻቸውን አስመዝግበው ለምርጫ ዝግጅት እያደረጉ መሆናቸውን አስታውቀዋል። ኢዜማ፣ ኦብነግና ምዕራብ ሶማሌ ዲሞክራሲያዊ ፓርቲ በእጩ መዝገባ ወቅት ከጊዜ ጥበትና ከምርጫ ቦርድ ቅርንጫፎች ዝግጁነት መዘገየት እንዲሁም ከመልክዓ ምድር አመቺ ለመሆን አንጻር ማስመዝገብ ያልቻላቸውን እጩዎች በተመለከተ ለምርጫ ቦርድ የቀረቧቸው ቅሬታዎች አብዛኞቹ ምርጫ ቦርድ እንደፈታላቸው ዛሬ ለቪዮ አስታውቋል። ሆኖም አሁንም የሚቀሩ አሉባዮች ናቸው። በሌላ በኩል በምርጫ ጣቢያዎች ያሉ የመንግስት ሰራተኛ ምርጫ አስፈጻሚዎች አብዛኞቹ ለገዢው ፓርቲ ያዳላሉ የሚል ክስ ኦብነግና ምዕራብ ሶማሌ ቢያቀርቡም ምርጫ ቦርድም ሆኖ ገዢው የሶማሌ ክልል ብልጽግና ፓርቲ ግን ወቀሳውን አልተቀበሉትም። የምርጫ ቦርድ እምነትን በማይጣሉበት የምርጫ አስፈጻሚዎች ላይ አስፈላጊ ጥቆማ እንዲሰጥ ጥሪ ማቅረቡን ተከትሎ ከሶማሌ ክልል የቀረበ ጥቆማ ለመኖሩን የቦርዱ ቃል አቀባይ ሶልያና ሽመልስ ለቪዮ ያስታውቀዋል። የኢዜማ ጅጅጋ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጥላ መልኬ ፓርቲያቸው በሶማሌ ክልል የአማራ ፓርቲ ነው የሚል አረዳድ በአንዳንዶች እንዳለ ገልጸው ይህን አመለካከት ግን ፕሮግራማቸውን እያስረዱ እያሳመኑ መሆናቸውን ይናገራሉ። አንዳንድ የገጠመ ምንድን ነው? ዜማ የአማራ ፓርቲ ነው። አንዳንድ ቦታ ያጋጠመ ነገር ግን ዜማ ምሳሌ፣ ቀብድ ዳህር ተወዳዳሪ ወዳዳሪ የቀብድ ዳህር ልጆች ናቸው። እዛ ማህበረሰቡ የሚያውቃቸው ህዝቡን ለማስረዳት የሚችሉ ቋንቋም፣ በራሳቸው ቋንቋ የዜማ ፕሮግራሙ ሲያዘጋጅ የፖለቲካ ፕሮግራም ሁሉም በቋንቋው በሶማሊያ ቋንቋ ነው ሁሉም ክልሎች ሲንቀሳቀስ ሁሉም ያሉ ማህበረሰቡ ማከበረ ቋንቋውንም ሁሉም ነገር ባከበረ መንገድ ነው የሚንቀሳቀሰው እና የራሳቸው ልጆች ናቸው። ምክንያቱም የዜማ የሚከተለው ትክክለኛ ፌዴራሊዝም ነው ያልተማከለ አስተዳደር ማለት። ምሳሌ ወስደን ጅጅጋን፣ የጅጅጋ ልጅ አስተዳደር፣ ሶማሌ አማራ፣ ሌላው ሌላው አይደለም። የጅጋ የጅጅጋ ልጅ አስተዳደር፣ እሱም በህዝብ የተመረጠ ለዛም፣ አሁን ማህበረሰቡ እየተረዳ ነው። ያልተማከለ አስተዳደርና ህዝባዊ ተቀባይነት ያላቸው እጩዎችን ማቅረብን በመስፈርትነት ቢጠቀሙም በመስፈርታቸው መሰረት በእጩዎች ያቀረቧቸው 66 ተወዳዳሪዎች መካከል ግን 62ቱ በብሔራቸው ሶማሌ መሆናቸውንም እግረ መንገድ ጠቅሰዋል። ያም ሆኖ አንዳንዶች ጎሳቸው እየተጠቀሰ ሁሉ ላለመመዝገብ እንቅፋት እንደሚያጋጥማቸው አቶ ጥላውን ይናገራሉ። የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ከ1960ዎቹ ጀምሮ የትጥቅ ትግል ማድረጉን ትቶ ከሽግግር መንግስቱ ጀምሮ በክልሉ ፖለቲካ ላይ እየተሳተፈ የሚገኝ አንጋፋ የፖለቲካ ፓርቲ መሆኑን የሚናገሩት የፓርቲው ሊቀመንበር አቶ ሂድ ሲዶን የክልሉ ምርጫ ቢያሸንፉ ክልሉን በተሻለ ሁኔታ ለመምራት የሚያስችል ፕሮግራም እንዳላቸው ይናገራሉ። ከዚህ በኋላማ ተወዳደሬን ካሸንፍ ያው ሚኒስትሩ ያው ፕሮግራሙ አለ እና ፕሮግራም ደግሞ እናስታውቃለን። ህዝቡ በየጊዜው ያስታወቅ ነው፣ ወደፊትም እናስታውቃለን። አሁን ካምፔኑ ሲጀመር ሰብሰባዎችን እያካሄድን ማሳወቅ ነው። ይሄ ድርጅት ነባር ድርጅት ነው። ለምሳሌ ቻርተሩ የፈረሙትን ፓርቲዎች አንዱ ሽግግር መንግስት ለበርካታ ዓመታት ሲያካሄድ የነበረውን የትጥቅ ትግል ትቶ በሰላማዊ መንገድ ለመታገል ወደ ሀገር የገባው ኦብነግ ከክልሉ ስፋት አንጻር ሁሉንም ነዋሪ ለመድረስ ቢቸገሩም አስፈላጊውን ዝግጅት እያደረጉ መሆናቸውን የፓርቲው ቃል አቀባይ አብዱቃድር ሀሴን ድሞጌ ይገልጻሉ። ሶማል ላርጀስት ሪጅን ኢትዮጵያ። የምንችለው ሁሉ እያደረግን ነው። የሶማሌ ክልል ሰፊና ሕዝቡ ተበታትኖ የሚኖርበት ክልል ነው። በመሰረተ ልማትም ዝቅተኛ ነው። እናም ሕዝቡን ለመድረስና ለማናገር አስቸጋሪ ነው። ግን የምንችለውን እያደረግን ነው። እጩዎቻችንን በሁሉም ቦታ ለማቅረብ እየጣርን ነው። መራጮቻችንንም እያዘጋጅን ነው። ይህ ምርጫ ለሶማሌ ሕዝብ አዲስ ነው። ለኢትዮጵያም አዲስ ይመስለኛል። ምርጫው እውነተኛ ነው ወይስ እንዳለፉት አምስት ምርጫዎች የውሸት ነው የሚለውን እናያለን። የምርጫ ሥርዓቱም ሕጉም መራጩም አስመራጩም የምርጫ ሂደቱም ተቋማቱም ሁሉም ነገር የውሸት ነበር። ህዝባችን የትክክለኛና ነጻ ምርጫ ልምድ የለውም። መራጮቻችንንና እጩዎቻችንን ለዚህ ማዘጋጀት ቀላል አይደለም። ግን የምንችለውን ሁሉ እያደረግን ነው ነ ያሉት። ከዚህ ባሻገር በክልሉ የተከሰተው ድርቅም በምርጫ ዝግጅታቸው ላይ ጥላው እንዳጠላበት ነው አቶ አዳነ ነው የሚናገሩት የክልሉ ገዥ ፓርቲ ብልጽግናም ለምርጫ ዝግጁ አይደለም፣ ሙሉ ስልጣኑ ጠቅለው ለመያዝ ነው ፍላጎቱ ሲሉ ይከሳሉ። የሶማሌ ክልል ብልጽግና ጽሕፈት ቤት ኃላፊ አቶ መሀመድ ሻሌ ግን ክሱን አይቀበሉም። በክልላቸው ሁሉም ተፎካካሪ ፓርቲዎች በነፃነት እየተንቀሳቀሱ እንደሆነና አንድም ፖለቲከኛ ለመታሰሩም በማስረጃነት ይጠቅሳሉ። ሌሎች ተፎካካሪ ፓርቲዎች በተለይ ኦብነግ ግን ፕሮግራም የለውም ብለው የሚከሱት አቶ መሀመድ ሻሊ የእርሳቸው ፓርቲ ብልጽግና ግን ከፖለቲካ ፕሮግራሙ ባሻገር በሶማሌ ክልል ባለፉት ሁለት ዓመታት ባስመዘገበው መርታ እንደሚመረጥ ተስፋ አላቸው። ሶማሌ ክልል እርስ በርስም ሆነ ከሌላው አጎርባች ክልሎችም ካሉት የብሔር ብር ህዝቦች ላይ የነበረውን አብሮነት ተበጥሶ ጥላቻና ጦርነት ለመፈናቀል ያለበት ሰሞን ነበር። ስለዚህ ከዛ ሁሉ ወጥተን ብዙ የተሰዘቡ ሴሮች ነበሩ። ክልሉ እንዳይረጋጋ ይታወሳል። የክልሉ የቱ የነበረው አመራር እኛ ከዚህ ከወጣን እንደ ባግዳድ ይሆናል ሶማሌ ክልል እንጂ መልሶ ተቋቁሞ አብሮ የሶማሌ ክልል እንደ ክልል የሚቀጥል ብነ እምነት የላቸው አልነበራቸው። በሁለተለያየ መድረኮችም ዛቻ መስፈራሪችም ሲያደርጉ ነበር። ከዛ ተነስተ የዛሬ ክልሉ ስታይ ደግሞ አብዛኛው በአገሪቱ ክፍል የተረጋጋና ሰላም ያለበት ክልል ማድረግ ችለናል። ስለዚህ ፖለቲካ ሰላምም ልማትም ብነሳ የነበሩት የሶማሌ ክልል በትምህርትም በጤናም በመሰረተ በመንገድም የተለያዩ ታምር ስራ የተሰሩ ስራዎች አሉ። በሰራናቸው ስራዎች በለውጥም በሂደትም ያሳይ ናቸው። ተጨባጭ ነገሮችን ህዝቡ የነበረው ኤክስፔክቴሽን ከዛ በላይ ይሆን ይችላል። ምክንያቱም የነበረው ችግር ሁሉም በግሉ ለውጡ ኤክስፐክት የሚያደርገው ነበሩ ነበር። ያን ነገር ያው ማሟላት ሁሉም ይቻላል ባይባልም በሰራናቸው ስራዎች ኤቨን ፖለቲካሊ ሜንታሊ ሰው ፍሪ ሆኖ ማስብ ከቻለም ትልቅ ነገር ነው። ከሳምንት በፊት ባገኘነው መረጃ መሰረት ብልጽግና፣ ኦብነግ፣ ኢዜማ፣ ነፃነትና ኩልነት ፓርቲ እንዲሁም የምዕራብ ሶማሌ ዲሞክራሲያዊ ፓርቲ በቅደም ተከተል በርካታ እጩዎችን ያስመዘገቡ ሲሆን የእጩዎችን ቁጥር ግን እስካሁን ድረስ የተመዘገበና በምርመራ ሂደት ላይ ያለ ስለሆነ መናገር አልተቻለም። የተመዘገቡ እጩዎችን ቁጥር ከምርጫ ቦርድ ለማግኘት ያደረገው ጥረትም አልተሳካም። በክልሉ ካሉ ተወዳዳሪዎች መካከል የነፃነትና ኩልነት ፓርቲ ለማግኘት ያደረገነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ለዚህ ክፍል ቀዳሚ ላደረግነው ዘገባ ወደ ወሎ እናቅና። ዙሯቸውን በኦሮሚያና በቤንሻንጉል ክልል አድርገው የነበሩ ቁጥራቸው ከስምንት መቶ በላይ የሚደርስ የአማራ ብሔር ተወላጆች በክልሎቹ በተፈጠሩ የጸጥታ ችግሮች ሳቢያ ተፈናቅለው ወደ ደቡብ ወሎ ዞን መግባታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ። ይህም ካለፉት ሶስት ዓመታት ወዲህ ተፈናቅለው ወደ ዞኑ የገቡትን ሰዎች ቁጥር ከአስር ሺህ በላይ እንዲያሻቅብ አድርጎታል ይላል ጽፈት ቤቱ። መስፍን አራጌ ተከታትሎታል። የጽህፈት ቤቱ ኃላፊ መሳይ ማሩ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት በኦሮሚያ ክልል ወለጋና በቤንሻንጉል አካባቢዎች ባለው የጸጥታ ችግር ምክንያት 827 የአማራ ብሔር ተወላጆች ቤት ንብረታቸውን ጥለው ባለፉት ሶስት ቀናት ወደ ደቡብ ወሎ መግባታቸውን ጠቁመዋል። ቀደም ሲል ከክልሉ ተልዕኮ የነበረውን ምግብና ምግብ ነክ ያልሆኑ ድጋፎች ለተፈናቃዮቹ እንዲውል መደረጉን አስረድተዋል። እነዚህን ተፈናቃዮች ደግሞ ጊዜያዊ መጠለያ ወይም ማረፊያ አመቻችተን ወልረዴ ወደዛ ቦታ እንዲሄዱ ያደረግነው ያደረግንበት ሁኔታ ያለ ቦታውም እንግዲህ ተውለደሪ ሀይቅ ከተማ የሚባለው መካን ኢየሱስ የሚባል ካምፕ አለን። እዛ በቁጥር ወደ 497 የሚሆኑ ተፈናቃዮች አስገብተናል። በተመሳሳይ ደግሞ አንድ 10 ኪሎ ሜትር ዝቅ ብለን ጃሪ ላይ ወደ 332 የሚሆኑ ተፈናቃዮች እዛ ቦታ ላይ ያስቀምጠናል። ይሁን እንጂ ከተፈናቃዮቹ ብዛት አንጻር ድጋፉ በቂ አለመሆኑን ያምናሉ። መካን ኢየሱስ ላሉት ወደ 345 ኩንታል እህል ሰጥተናል። ወደ 86 ብርድ ልብስ ሰጥተናል 86 የሚሆን ፍራሽ ሰጥተናል። እንግዲህ ይህ አንድ ፍራሽ ለሁለት ለሶስት እንዲጠቀሙበት ለማድረግ ነው ጥረት የተደረገው እንጂ አንድ ባንድ ንስጥ ከተባለ የቀረበ ግብአት እጅግ በጣም አነስተኛ ነው። ጃሪም አካባቢ ላይ በተመሳሳይ ብርድ ልብስ እንደዚህ ወደ መቶ አንድ ፍራሽ ወደ ሰባ ሁለት ከዛ ውጭ ምግብ ነክ የሆኑትን ደግሞ በቀመሩ መሰረት ለአንድ ሰው 15 ኪሎ ግራም በወር በዛ መሰረት የተለያዩ ግብአቶችን ለማስገባት ጥረት አድርገናል። ስለዚህ የግብአት አቅርቦቱ አካባቢ ላይ አመጣጣቸው ድንገት ስለነበ ነበረ ተቋማችን ላይ የነበሩትን ግብአቶች አንድ ፍራሽ ለሁለት ለሶስት አንድ ብርድ ልብስ ለሁለት ለሶስት በጊዜያዊነት እንዲጠቀሙ ነው ያደረግ ነው። ክልሉ ግን ለነዚህ ተፈናቃዮች ምግብ ነክም፣ ምግብ ነክ ያልሆነ ድጋፍ በተሳቢ መኪና የላከበት ሁኔታ ነው ያለው። እሱ እንደደረሰን ጉድለቱን እያየን፣ መረጃውንም በደንብ እያጠራን ለተጠቃሚዎች እንዲደርስ የማድረግ ስራ እንሰራለን፣ እጥረቱን በመሙላት የደሴ ከተማ ነዋሪ፣ በተለይም ወጣቱ ያደረገውን አስተዋጽኦ አድንቀዋል ኃላፊው። ድንገት ነው የመጡት። ቁጥራቸው በጣም እጅግ ብዙ ነው። በቀጥታ ደሴ ነው የመጡት። ደሴ ከመጡ በኋላ ማህበረሰቡ ደግሞ በተለይ ገንዘብ በማዋጣት ምግብ ነክ የሆኑ በማዋጣት ማህበረሰቡን ቁርስና ምሳ ለተፈናቃዮች የደገፈበት ሁኔታ አለ ወጣቶችም ይህን ጉዳይ ባለቤቱ ነው ማህበረሰቡን የማስተባበር ስራ ሰርተዋል እሱ በጎ ነገር ነው የከተማዋ ነዋሪ ከምግብና አልባሳት ድጋፉ በተጨማሪ የተዳከሙ ሰዎችን ወደ ቤት በመውሰድ ድጋፍ ማድረጉ ታውቋል በሆሮ ጉድሮ ወለጋ ዞን ጃርደጋ ጃርቴ ወረዳ አጋምሳ ቀበሌ ኗሪ የነበረችው ሀይባደም ከወለደች አንድ ወር አይሞላትም ጠናች ህፃን ይዛ አስቸጋሪ ጊዜ ማሳለፏን ነው የምትናገረው። በአካባቢው ብሔርን መሰረት ያደረገ ጥቃት መሰንዘሩ ተወልዳ ካደገችበት አግብታ ወግ ማረካየችበት ቀይህ እንድትፈናቀል እንዳደረጋት ገልጻለች። ፊት በጥይት ሲሉ በኋላ መካራ የገቡ ጊዜ ነብሳችን ናምጥ ብለን ንብረት ማልሸጥ ምንም ምንም አላለንም ብድግበን ለህይወታችን ለምንም ቢሆን እንበላለን ብለን ወዲ ሀገራችን ንግባ ብለን መጣን። በዝድ ነው የመጣን ሀብትም ልሸጥ ምንም ምንም ምንም አላለን። እንዲ ሄለው ቤታችንን ልቅቅ አርገን ውጤት በንድጃ ራሱ አልተዘጋም ልጅ ስንት ቀን ተወልደች ተተወለደች እንግዲህ ወርና እንዲዘ ይሆናታል የወለድኩት መንገድ ነው። ከቤቴ ወጥቼ መንገድ እንዲወለድኩ ማለት ነው። ይረጋጋል መንግስት ይደርስላት ይረጋጋል አሉና እኔ ነሆነ ቦታ ወደ መንገድ እንዲሸኙኝ እዛ መሀል መንገድ ሰወልድ ዘመድ ቤት ገብቼ እዛ እንዲተኛሁኝ ትንሽ በረድ ያለ ደግሞ ሊረጋጋ ነው አሉና አልጋውን ሰርቶ ቤትሽ መታረስ አለብሽ ብሎ ባለቤቴ ወዲህ እዛ ተመልሼ አንድ ቀን ሂጅ ቤቴ ትኝት እንዲያልኩኝ ሀያ አምስት ሰው እዛው ጎረቤታችን ያለ ጊዜ በዛው ዲክብዬ ወጥቼ መጣሁ። በየመንገዱ እንግዲህ ገጠር ነው ሩቅ ነው ሀገራችን መኪና የገባውም ሲደክመኝ በየመንገዱ እያረፍኩ በየ መንገዱ እያረፍኩ ካረምን የደሴ ከተማ ነዋሪ ወይዘሮ ማርታ ታደሰ አራሷ እስክታገግም ለመንከባከብ ቤቴ አምጥቻታለሁ ይላሉ። ተፈናቃዮች መጥቶ ብዙ ሰው ፈሷል ና አጋጣሚነቱን ላይ ስወርድ እሷን አገኘዋት ና በቃ በጣም በጣም ተሰማኝ። በጣም አለቀስኩኝ። ኑሮኝ ምናምን አይደለም። አሁ እንደምታየው ቤቴችና ተከራይቸ ነው የምኖረው የተሻለ ነገር ኑሮ ሳይሆን ባለኝ አቅም በቃ የሆነ ነገር ስለተሰማኝ እንድረዳት ፈለግኩኝ፣ እና በቃ እናገርኳቸው ላይ እየመጣሁ ማለት ነው ወደ ቤት ተጠቃዮቹ አብዛኛውን ቁጥር የሚይዙት ህጻናትና ሴቶች ሲሆኑ የዕድሜ ባለጸጎችም አሉበት። አስራ አምስት ዓመት ያልሞላት ሌላዋ የአጋምሳ ቀበሌ ታዳጊ በከተማዋ ነዋሪ እንክብካቤ ሲደረግላት አግኝተናታል። ስምሽ ማን ነው? ብርቅ ያከለ። የት ነው የተወለድሽው? አጋምሳ። አጋምሳ የት ነው? አጋምሳ እዛ ኛገር ወለገ። በምን ምክንያት መጣሽ? እዛ ሲገደ ወደ አገራችን መጣን አገር ፍለጋ ወደዚህ ተወለገ። አሞራ አፋፍ ድረስ በምን መጣሽ? በግሬ ከዛ በላይ ቡድ ድረስ ይዞን መጣ መኪና። ተፈናቃዮቹ ያሉበት ይዞታ አሳሳቢ መሆኑን የገለጹትና ታዳጊ ብርቅ ያከልን ለማሳደግ ቤታቸው የወሰዱት ወይዘሮ ዋጋ የበየነ ሁሉም የበኩሉን በማድረግ ሰብአዊ ቀውሱን ለመቀነስ እንዲሰራ ጥሪ አስተላልፈዋል። በጣም ያሳዝናሉ ልጆቹ። እስከ ሞት ደረጃ ያሉ ናቸው። በረሃ በውሃ ጥም እንደዛ ሆኖ ስናያቸው ልጅቷን ለማምጣት ወሰንኩኝ ማለት ነው። ማለት አንድ ሰው ለነፍሱም ይሁን ለምንም ወጣት አለበት ግዴታውን ብዬ ነው። አባቷን አግኝቸዋለሁኝ ከእሷ የእሷ ታናናሾች አምስት አሉ በጣም ህጻኖች ናቸው ያው ባደራ መልክ ነው የሰጠኝ ስልክ የላቸውም አድራሻ የላቸውም የእኛም ቤት ነው ያዩት ያው ሲመቻችልኝ መጥቼ ይጠይቃታለሁ ብሎ ነው ሰቱኝ ሄደው ተፈናቃዮቹን በዘላቂነት ከማቋቋም አንጻር የመንግስት አቅጣጫ ምን ይሆን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሳይ እንግዲህ በዘላቂነት ከማቋቋም አንጻር እንደ ክልል የተሰጠን አቅጣጫ ምንድን ነው አሁን በተፈጠሩት ወቅታዊ ግጭቶች ምክንያት ያው ቀያቸውን ለቀው ወደዚህ መጥተዋል ስለዚህ የአካባቢ ላይ በሚሰራ የህዝብ ለህዝብ ግንኙነት ስራ፣ የአመራር ለአመራር ስራ አካባቢው ሰላም ከሆነ ሰላሙ የተረጋገጠ ከሆነ በቀጥታ መልሶ የማቋቋም ስራ ቀደም ሲል ወደ ተፈናቀሉበት አካባቢ የሚሰራ ነው የሚሆነው። ለውጡ ከመጣ ካለፉት ሶስት ዓመታት ወዲህ ከኢትዮጵያ የተለያዩ አካባቢዎች ተፈናቅለው ወደ ደቡብ ወሎ የገቡት ተፈናቃዮች ብዛት ከ10ሺ ማለፉን ከጽህፈት ቤቱ ያገኘነው መረጃ ያመለክታል። ከየካቲት 27 2021 ዓ ም ጀምሮ በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን በተለያዩ ወረዳዎች ማንነት መሰረት ያደረገ ጥቃት ተሰንዝሮብናል ብናል ያሉ አስተያየት ሰጪዎችን ዋቢ አድርጎ የዛሬ ሶስት ሳምንት ገደማ ቪኦኤ እንደዘገበው ህጻናትንና ሴቶችን ጨምሮ አርባ ሁለት ሰዎች በታጣቂዎች ተገለዋል። በሆሮ ጉድሮ ወለጋ ይመለከታቸዋል የተባሉትን የጃር ደጋ ጃር ወረዳ አመራር በተንቀሳቃሽ የእጅ ስልካቸው ላይ ለማግኘት ያደረግኩት ጥረት አልተሳካልኝም። የቤኒሻንጉል ጉምዝ ኮማንድ ፖስት አስተባባሪ ሌተናል ጀነራል አስራት ዴኔሮ በስጋትም ሆነ በመፈናቀል ከአካባቢያቸው የለቀቁ መኖራቸውን አምነው ከቀያቸው የተፈናቀሉትን ወደ ቀያቸው የመመለስ ስራ ይሰራል ብለዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍንን ለዘገባው አመሰግናለሁ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 943ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው በምዕራብ ዩናይት ስቴትሷ የኮሎራዶ ክፍለ ግዛት ዴንቨር ከተማ ነዋሪ የሆነ የ12 ዓመት ታዳጊ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የሚገኝ ትንፋሽን የመያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁን በሞትና ህይወት መካከል ይገኛል። የውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህፃኑ ጆሹዋ ባደረገው ሙከራ ኦክሲጅን ወደ ጭንቅላቱ እንዳይሄድ እንዳደረገው እና ራሱን ስቶም እንደተገኘ ወላጆቹ ለአሜሪካ ድምፅ ተናግረዋል። ስመኝሽ የቆየ ይህንንና ሌሎች በማህበራዊ ሚዲያ ላይ የሚሰራጩ አደገኛ ምልክቶች በልጆች ላይ የሚያደርሱትን ጉዳት የሚዳስስ ዘገባ ወላጆችንና ባለሙያዎችን አነጋግራ እንዲህ አሰናድተዋለች። የአስራ ሁለት ዓመቱ ጆሹዋ ኃይለ ኢየሱስ የሰባተኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙም በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ለወትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ ምግብ ማብሰል የሚሞክርና በቤተ ክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በሕይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሀዘን ትገልጻለች። አንድሙ እንደሚነግረኝ የሆነ ካዩት ነገር የተነሳ ምንድን ነው የሚሉት፣ እኔ አላቅም ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልገዋል ያየውን። አሁን ይህ እድሜያቸው አስራ ሁለት አመት ትን አለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገር ናቸው፣ ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው። እንደዚህ አይነት ሲል ያስጠነቀቀው ነበረ። ለዳዲ ነው የሚነግረው ምናምን ሲል እንደሚጣላው ይነግረዋል። እንደሚነግረን ከሆነ ማለት ነው። ስለዚህ ከእሱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት። ጆሹዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በሕይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል። እነሱ አሁንም ተስፋ ሰጥተውን አይደለም። ምልሽ የራሳቸውን እውቀት ተናግረዋል። አይ አፕሪሼትን እነሱ ለሚያደርጉት ትሪትመንት ሁሉ አመሰግናለሁ። እውቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉን ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደ የሃይማኖቱ አንድ አምላክ ለሆነው ለእግዚአብሔር እየጮኸ ነው። ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊሚትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡ። ነው የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል። አሁንም ደግሞ ሽክምኔ ከብዶኛል የማልፍበት በጣም ከብዶኛል። ግን ሸክምን የሚያክል ወደ እኔ ይዛችሁ ኑ ያለን ጌታ፣ እኔም ደግሞ ዛሬ ከበደኝ። እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁ። ና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ። በብዙዎች ዘንድ ብላክ አውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስ አውት ቻሌንጅ ወይም ራስን የመሳት ውድድር ዘጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህጻናቶችን ህይወት አደጋ ላይ ሲጥል። ጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘ ነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓ.ም ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ፣ አብዛኞቹ ከ11 እስከ 16 ዓመት ዕድሜ ያላቸው ህጻናት ናቸው። በጆሿ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የአስር ዓመት ሴትና የሰባት ዓመት ወንዶች ልጆች ያሏት ቤዛ ክንፈ እስካሁን በጆሿ ላይ የደረሰውን ለማመን እንደከበዳ ትናገራለች። ሀይለ ኢየሱስንና ፋሲካንም አውቃቸዋለሁ እኔ እንደውም የምለው

ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ ስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውን በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠውን ያሉት ልጆቻችንና በጣም አስቸጋሪ ሁኔታ ነው ያለው ለእኛም ለወላጆች ለልጆችም። ቤዛ በማህበራዊ ሚዲያ አማካኝነት በጆሿ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ግዜያቸውን መገደብ ምን እንደሚያዩ መከታተል እና በየጊዜው ሀሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች። ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ፣ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድን ነው ሰርች እያደረጉ ያሉት፣ ስለምንድን ነው ማወቅ እየፈለጉ ያሉትን ከልጆቹ ከጓደኞቻቸው ጋር ምንድን ነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለው እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድህረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በኅብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካዩ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጅ Your platforms are my biggest fear as a parent. I'm a mom of three school aged kids. It's a battle for their development, a battle for their mental health, and ultimately, a battle for their safety. እንደ ወላጅ የእናንተ የትስስር መድረኮች ትልቁ ፍርሃቴ ናቸው። ሶስት እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአእምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማችሁ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለው፣ ወዴት እንደሚያመራቸውም አይቻለሁ። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም። ቤዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ሕግ እንዲወጣ መንግሥታት ላይ ግፊት ማድረግ ነው ትላለች። እንዲሁም ከሌሎች ወላጆች ጋር ተነጋግረን ምንድን ነው ማድረግ የሚገባል ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዳስትሪ ኢንተርኔት ካምፓኒዎችን አፕስ ዲቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግ እና ድምጻችንን ውሳኔ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት። ያ እስከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁትን ወይዘሮ ብሌን ተክሉን ጠይቀናቸዋል። ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው ነው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መርጦ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው፣ እንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል፣ ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው። ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል። አንደኛ በቤቱ በቤታችን እንገኝ። አባትም ሆንን እናትም ሆንን ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን፣ አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ እኮ ሆነ ብሎ የሚናገረው። ሶስተኛ እምቢ አይሆንም ተው የሚባለውን እንቆጠር አስረዳኝ፣ ለምን እስቲ እኔን አሳየኝ ብለን ተማሪ ይመስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ የሆነ ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችንና ጆሯችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ። እስቲ አሳዩ ወይ ይሄማ ودي التسليمات اني ابره ሀብታም ስለው ደንሽ ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መብራት ይቻላል። የጆሹዋ በህክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።